አድማጮች በመቀጠል በዜና መጽሔት አራት ርዕሶች አሉ። እነሱም የጀርመን መራሄ መንግስት ሄልሞት ሽሚት ውስታ፣ የሰባት ኪሎ መጽሔት መረቃ፣ የአውሮፓ ህብረትና የአፍሪቃ ህብረት ጉባኤ በማልታ እንዲሁም የናይጄሪያው የአካባቢ ጥበቃ ተሟጋቹ የሚሉ ናቸው። የቀድሞው የጀርመን መራሄ መንግስት ሄልሞት ሽሚት ዛሬ ከዚህ ዓለም በ96 ዓመታቸው በሞት ተለይተዋል። ሽሚት እንደ አውሮፓውያን አቆጣጠር ከ1974 እስከ 1982 ዓ ም የጀርመን መራሄ መንግስት ሆነው አገልግሏል። ሽሚት በተደጋጋሚ በጀርመናውያን ዘንድ ተወዳጁ መርሃዊ መንግስት እንደሆኑ ቢገለጽም ወሳኝና እኔ ብቻ ትክክል ነኝ በሚል ግትር ጸባያቸውም ይታወሳሉ። ዛሬ በጀርመን ሰዓት አቆጣጠር ከሰዓት በኋላ መሞታቸው ይፋ የሆነው የጀርመን የቀድሞ መርሃዊ መንግስት ሄልሙት ሽሚት ማንነትን በተመለከተ በርሊን የሚገኘው ወኪላችን ይልማ ኃይለ ሚካኤልን በስልክ አነጋግሬዋለሁ። ይልማ፣ ለስምንት አመታት የጀርመን መራሄ መንግስት የነበሩት ሄልሙት ሽሚት ምን አይነት ፖለቲከኛ ነበሩ? ሄልሙት ሽሚት የጀርመኑ ቻንስለር የሚታወቁት ምን የሚያስቡትን በቀጥታ የሚናገሩ የሚናገሩትንም በስራ ላይ የሚያውሉ ናቸው። በዛ ላይ ግን ሰውዬው የተመረጡትም የመረጧቸውም ሶሻል ዴሞክራቶቹን ብቻ የሚመርጡ ሰዎች ብቻ ሳይሆኑ ከሌላውም አካባቢ ያሉ ናቸው። እንደውም አንድ ጊዜ የክርስቲያን ዲሞክራቶቹ እንዳሉት ይህ ሰውዬ ጥሩ ሰው የኛ ሊሆን ይችላል፣ ግን የሚገኝበት ፓርቲ የሌላ ፓርቲ ነው። እንዲያዚህ አይነት ሰው ብንፈልግና ብናገኝ ደስ ይለን ነበር ብሎ የመሰክሩላቸው ሰዎች ናቸው። ሄልሙት ሽሚት በተለያዩ የሙያ ክፍሎችም ገብቶ የሰሩ ናቸው። የመከላከያ ሚኒስቴር ነበሩ። የፊናንስ ና የኢኮኖሚ ሚኒስቴር ነበሩ። ከዛ ደግሞ አልፎ ሄደው የሀገር አስተዳደር ውስጥ በሃምቡርግም ውስጥ ሲያስተዳድሩ የነበሩ ከንቲባ ነበሩ። በመጨረሻው የጀርመን ቻንስለር ሆነው ብዙ ጊዜ ያገለገሉ ና ከዛም አልፎ ደግሞ ከስልጣናቸው ከወረዱ በኋላ በጸሀፊነት፣ በደራሲነት፣ በአማካሪነት ብዙ ቦታ የሰሩ ናቸው። እስቲ እንደው ሄልሙት ሽሚት ይታወሱበታል ከሚባሉት ነገሮች ዋና ዋና ከሚባሉት ውስጥ እስቲ ተወሰኑትን ብትነግረኝ። በሰባ አመተ ምህረት መጀመሪያ ላይ እንወሰደው ለምሳሌ የዓለም ዘይት ነዳጅ ዋጋ እየናረ በሄደበት ጊዜ ና ያ ደግሞ የዓለምን ኢኮኖሚ በነካውና ቀውስ ውስጥ በከተተበት ጊዜ የወሰዱት የኢኮኖሚ እርምጃዎች አንደኛው በሚጠቀሱ ናቸው። ሁለተኛው በጀርመን ሀገር የግራ ክራሪዎች እና ተስፈንጣሪዎች የቀይ ሰራዊት በሚል በጀርመን ሀገር በጣሊያን በጃፓን ጭምር በያለበት እየተነሱ ራሱን ፈረንሳይ ውስጥ አውሮፓን ሲያተረማመሱ በነበረበት ጊዜ የወሰዱት እርምጃ ናቸው እነዚህ ሰዎች ከፍልስጤም ተዋጊዎች ጋር ሆነው አውሮፕላን ጠልፈው የጀርመኑንም የአሰሪዎች ፕሬዚዳንት የነበሩትንም እንደዚሁ ጠልፈው የታሰሩትን ሰዎቻቸውን እንዲፈቱ እና መንግስትን ደግሞ ጥያቄ ውስጥ ባስገቡበት ጊዜ የወሰዱት እርምጃ የሚታወቅ ነው። አውሮፕላን ጠልፈው ሞቃዲሾ አርፈው፣ እነዚህ ሰዎች አዲስ አበባም ሊያርፉ ሞክረው ነበር። ሞቃዲሾ ባረፉ ጊዜና እስረኞችን ካልፈታችሁ፣ የእነሱን ወዳጆች ማለት ነው፣ እንገላለን ብሎ የጀርመን መንግስት ጥያቄ ውስጥ ባስገቡበት ጊዜ ቆራጥ እርምጃ ወስደው ጊዜውን ተጠቅመው አውሮፕላን ውስጥ ወታደሮች፣ የጸጥታ ፖሊሶች ገብተው የተያዙትን ሰዎች እንዲፈቱ አድርገዋል። በዚህ የሚታወቁ ናቸው። ከዛ አልፎ ግን ምስራቅ አውሮፓና ምዕራብ አውሮፓ ተፋጦ በነበረበት ጊዜም የጦር መሳሪያ ተጠናክረን ካልወጣን የሩሲያን ወይም የሶቪየቶችን በዛ ጊዜ የነበሩትን ለነሱ ተገዢ የምንሆንበት ጊዜ ይመጣል ብሎ የተቃወሙ ናቸው። ሶስተኛው ትልቁ ስራቸው ግን የአውሮፓን አንድነት መምጣት ያለበት አውሮፓውያኖች፣ ደግሞ ቦታቸውን በአለም መድረክ ላይ በሩሲያና በአሜሪካን መካከል የአውሮፓ አንድነት ተጠናክሮ እንዲወጣ ወደፊት ደግሞ የተጠናከረች ምትመጣ ቻና እና ህንድ በነዛ መካከል መጫወት የምንችለው እኛ ጀርመኖች የጀርመንን አንድነት ብቻ ሳይሆን የአውሮፓን አንድነት ስናጠናክርና ያን ኃላፊነታችንም ጀርመኖች ከሌሎች ወዳጅ እና ጎረቤት ሀገሮች ጋር በስነ ስርዓቱ ሚዛኑን ጠብቀን ስንራመድ ነው እያሉ በየጊዜው የሚናገሩት ነው። በቅርቡም ባደረጉት ንግግራቸው ይህን ጉዳይ አንስተዋል። መጽሐፎቻቸው ደግሞ በሰፊው ይገልጻሉ። ከዛ ላይ ኃይለኛ ጸሐፊና ዲሳይት የሚባሉ ሳምንታዊ መጽሄት ዋናው አዘጋጅና ባለቤት እንደነበሩና የሀገራቸውንም ፖለቲካ ሆነ የአውሮፓንም ፖለቲካ የዓለም ፖለቲካ የሚተቹበት የሚጽፉበት መድረክ ነበራቸው። የቀድሞ የጀርመን መራሄ መንግስት ሄልሞት ሽሚትን አስመልክቶ ከበርሊን ይልማ ሀይለ ሚካኤል በጣም አመሰግናለሁ። መልካም ጊዜ። የአውሮፓ ህብረት የሀገር መሪዎችና ከሰላሳ በላይ የአፍሪቃ ሀገራት መሪና ተወካዮች የሚሳተፉበት ጉባኤ ነገ ሮብ በትንሿ የማልታ ደሴት መዲና ቫሌታ ይካሄዳል። የጉባኤው አብይ ትኩረት በአውሮፓ ለሚታየው የስደተኞች ቀውስና ለተገን ጠያቂዎች ጉዳይ መፍትሄ ማፈላለግ ነው። የአውሮፓ ህብረት ስደተኞች ከሚመጡባቸው ወይም ከሚሸጋግሩባቸው የአፍሪቃ ሀገራት ጋር አብሮ ለመስራት የማልታው ጉባኤ እድል ይፈጥራል ብሎ ያምናል። ይሁንና ሌሎች ይህን ያህል ባለሙሉ ተስፋ አይደሉም። የአፍሪቃ መሪዎች የሚያሳስቧቸው ሌሎች ቀውሶች አሉ። በዚያ ላይ ከአውሮፓ የተገባላቸው ድጋፍ ቃል መሰረት ባለፉት ጊዜያት እንደጠበቁት ሳይቀርብላቸው መቅረቱ ተስተውሏል። ለምሳሌ የአውሮፓ ኮሚሽን የአውሮፓ መንግስት ለአፍሪቃ ስደተኞች እንደሚሰጡት ካስታወቀው 1.8 ቢሊዮን ዩሮ እስካሁን የቀረበው 47 ሚሊዮን ዩሮ ብቻ ነው። ይህ የአፍሪቃ ሀገራቱ በነገው ጉባኤ ላይ የሚደራደሩበት አንዱ ርዕስ ይሆናል። በዚሁ ሁለት ቀናት በሚቆየው ጉባኤ ላይ ኢትዮጵያን ጨምሮ ከሃምሳ የሚበልጡ የአውሮፓ ህብረትና የአፍሪካ ሀገራት መሪዎች ተካፋይ ይሆናሉ። ስለማልታው ጉባኤ ወኪላችን ጌታቸው ትላ ኃይለ ጊዮርጊስ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉጌታን አነጋግሮ ቀጣዩን ዘገባ አልኮልናል። ወደ አውሮፓ በመርከብ ብቻ የሚፈልሱ የአፍሪካውያን ስደተኞች እና ጥገኝነት ጠያቂዎች ቁጥር መበራከት አሳሳቢ ደረጃ ደርሷል። የሁለቱ ክፍለ ዓለማት ባለሥልጣናት በጉዳዩ ዙሪያ ቀደም ሲል የጀመሩት ውይይት አሁንም ይቀጥላል። ወደ ስምንት መቶ ሺህ የተመዘገቡ ስደተኞች እና ጥገኝነት ፈላጊዎች በንጽጽር ከሁለተኛው ዓለም ጦርነት በኋላ ከፍተኛ ቁጥር መሆኑ ተመልክቷል። በአውሮፓውያን በኩል እየተንጸባረቀ ያለው መሠረተ ሐሳብ አፍሪካውያን አገር ለቀው እንዳይሰደዱ በተስፋ እንዳይጓጉ እንዲገለጽላቸው ይደረግ የሚል ነው። ሆኖም በስራ ዓለም ለኢኮኖሚ እድገት እነዚህ ዜጎች ተፈላጊ ሊሆኑ ይችላል የሚል እምነት ቢኖርም ለጊዜው በማኅበራዊ እና ፖለቲካዊ ምህዳር ተጽዕኖ ማስከተሉ አይቀሬ ነው የሚል ግምት አለ። ችግሩን ለመቋቋም በአውሮፓ ህብረት በኩል የአንድ ቢሊየን 900 ሚሊዮን ዶላር እርዳታ ለማድረግ ቃል ከተገባው ውስጥ ወደ አምሳ ሚሊዮን ዶላር ግድም ብቻ የተሰበሰበ በመሆኑ ቃላችንን ተግባራዊ ማድረግ ያልቻልን በምን መልኩ ይሆን ይህንን ችግር የምንታደገው በማለት በጥያቄ መልክ ያስቀመጡት የአውሮፓ ህብረት ፕሬዚዳንቱ ዣን ክሎድ ጁንከር ናቸው። አፍሪካውያን በበኩላቸው ከአውሮፓ ህብረት ጋር የጋርዮሽ የልማት ስምምነት የተፈራረሙት በርካታ ውሎች በመኖራቸው ለተግባራዊነቱ በዚህ አይነት መልኩ የሚጠበቅ ሲሆን ጉዳዩን ውስብስብ እንሚያደርገው እሙን ነው። የሆነ ሆኖ በዚህ ጉዳይ ላይ ሰላሳ ከአፍሪካ ሀገሮች የሚውጣጡ ከፍተኛ ኃላፊዎችና ከአውሮፓ ኅብረት አቻዎቻቸው ጋር በማልታ ደሴት ርዕሰ መስተዳደር በቫሌታ ከተማ ተገናኝተው እንደሚወያዩ ተገልጿል። ኢትዮጵያም በዚህ ጉባኤ ላይ ተሳታፊ እንደመሆኗ በውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታን በስልክ ባነጋገርኳቸው መሰረት የገለጹት ከዚህ በፊት ያው በቅርቡ እንደምታስታውሰው የአውሮፓ ኅብረት ምክትል ፕሬዚደንት መጥተው ነበረ። እሳቸው ባሉበትም እንደዚሁ ውጭ ጉዳይ ሚኒስትራችንም ጋር ከሌሎች ከፍተኛ ባለስልጣናትም ጋር ለዚህ ተገናኝተው ተነጋግረው ነበር እና አሁን እንግዲህ ሀገራችንም በከፍተኛ ደረጃ እዛ እንደምትወከል እዚህ ቫሌታ የሚባለው ስብሰባ ላይ ይሄ ቫሌታ ስብሰባ እንግዲህ የሞሮኮ የራባቱ ና የካርቱሙ ስብሰባዎች ቅጥያ ነው እና አፍሪካ እና አውሮፓ በጋራ ሆነው ይሄንን የማይግሬሽን ና የሞቢሊቲ ጉዳይ ዲስከስ የሚያደርጉበት ነው። የአውሮፓ ህብረት የ ወሰነው ፈንድም ነበር ለዚሁ ፐርፐዝ የሚውል በዛም ጉዳይ ላይ ይነጋገራሉ ተብሎ ይጠበቃል እና ስምምነቶችም ላይ እንደሚደርሱ እንደዚሁ ይጠበቃል። ጌታቸው ተድላይ ልጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ። አድማጮች በዚህ ዘገባ ላይ ያላችሁን አስተያየት በስልክ ቁጥር 0049 172 2 66 69 44 ላይ ላኩልን። በፖለቲካ ማህበራዊ ኢኮኖሚያዊና ኪነ ጥበባዊ ጉዳዮች ላይ ትኩረት እንደሚያደርግ የተነገረው ሰባት ኪሎ የተባለው መጽሄት ሰሞኑን በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ግዛት ተመርቋል። መጽሄቱ የተመሰረተው በሶስት የቀድሞ አዲስ ነገር ጋዜጣ አዘጋጅ ጋዜጠኞች አማካኝነት ነው። በምረቃ ስነ ስርአቱ ላይ እንደተገለጸው የመጽሔቱ መስራቾች ከ1990ዎቹ አጋማሽ ጀምሮ በሪፖርተርነትና አርታኢነት በኢትዮጵያ መገናኛ ብዙሀን ውስጥ ሲሰሩ ቆይተዋል። በስደት የሚገኙት ጋዜጠኞች በሰሜን አሜሪካ ለሚኖሩ ኢትዮጵያውያን የጀመሩት ሰባት ኪሎ የተባለው መጽሔት በየሁለት ወሩ የሚታተም ይሆናል። ሰባት ኪሎ በኢትዮጵያውያን ስደተኞች መሀል ምን ተጽዕኖ ይፈጠር ይሆን? በዋሽንግተን ዲሲ የሚገኘው ዘጋቢያችን ናትናኤል ወልዴ ተከታዩን ዘገባ አልኮልናል። ቀድሞ አዲስ ነገር ጋዜጣን ከመሠረቱት መካከል ሶስቱ ስደተኛ ጋዜጠኞች በኢትዮጵያና ኢትዮጵያውያን ዘንድ አጀንዳ ሊቀርጽና ተጽዕኖ ሊፈጥር የሚችል ሌላ አዲስ መጽሔት ማቋቋማቸውን ከትናንት በስቲያ ይፋ አድርገዋል። በየሁለት ወሩ ትታተማለች የተባለችው ሰባት ኪሎ መጽሔት ልክ እንደ አራት ኪሎ፣ አምስት ኪሎና ስድስት ኪሎ የአዲስ አበባ ሰፈሮች እውቀትና ሀሳብ ይስተናገድባት ዘንድ አዲስ ሰፈር ሆና ብቅ ብላለች ይላል ከመጽሔቷ መስራቾች መካከል አንዱ የሆነ ነው። ጋዜጠኛ ዳኝነት መኮንን ሰዎች በአእምሯቸው መጽሔታችንን የሚያነቡ መጽሔታችንን የሚከታተሉ ዌብሳይታችንን የሚከታተሉ ትዊተራችንንም ፌስቡካችንንም የሚመለከቱ ሰዎች እንደ ሰፈሩ ነዋሪዎች ቆጥረን በሰባት ኪሎ ውስጥ የሀሳብ ገበያ፣ የሀሳብ አደባባይ እንዲሆን በመናፈቅ ነው ሰባት ኪሎ ብለን የሰየም ነው። እርግጥ በዋሽንግተን ዲሲ አካባቢ ስደተኛውን ኢትዮጵያዊ የሚያገለግሉ በርካታ የሬዲዮም ሆነ የጽሁፍ ወይም የጋዜጣ መገናኛ ዘዴዎች አሉ። በርካቶች ግን በገለልተኝነታቸውና ሚዛናዊነታቸው ይታማሉ። ጋዜጠኛ ገጣሚና ሐያሲ ቴዎድሮስ ጸጋይ የአንድ ፖለቲካዊ እንቅስቃሴ ወይም ካምፕ ልሳን ያልሆነ ነገሮቹን ከተጽዕኖ በተላቀቀ መልኩ ፊት ለፊት እውነትን ለማየት የሚደፍር መገናኛ ብዙኃን በሚያሳዝን ሁኔታ እዚህም ኢትዮጵያም የለም። ታዲያ የሰባት ኪሎ ዕጣ ፈንታ ምን ይሆን? ጋዜጠኛ ዳኝነት ይመልሳል። አንድ ቅርቃር ውስጥ የማይገባ ሁሉንም ወገን የሚያሳትፍ በሀገሩ ጉዳይ ይመለከተዋል፣ ያገባዋል የምንለውን ሁሉ የምናሳትፍበት እንዲሆን ልባችንን አስፍተን የያዝነው የሚዲያ ተቋም ነው። ከሰባት ኪሎ የሚጠብቀው ሚዛናዊነት ይላል ቴዎድሮስ ጸጋይ። ተቃዋሚውንም ላናግረው ገዢውንም ላናግረው የሚል ስሌት ሳይሆን ሀሳብን በአመክኒዮ ማረጋገጥ ነው። ሚዛን ግማሽ ገጽ መንግስትን መወደስ ግማሽ ገጽ ተቃዋሚን መካበብ አይደለም። እውነቱ ምንድን ነው? እውነቱን ለመረዳት ምን አይነት የመረጃና የመለኪያ መስፈርቶች ተጠቅመናል? የሰጠነው ትንታኔ በምን በምን መስፈርት ላይ ተቀምጧል? ይሄን አንባቢው በግልጽ እንዲያውቅ አድርጎ እና ደግሞ ከሁሉ በላይ በዚህ ትንታኔ የማይስማማንም ሰው ሀሳብ የማስተናገድ ፈቃድ ያለው መጽሔት ነው ብዬ ነው ማምነው፣ ነው የሰባት ኪሎ እና ጠንካራ ግምቴ ነው። ቢያንስ የቀድሞ አዲስ ነገር ጋዜጣ ጥልቀት በነበረው ትንተናዊ ጽሁፎቹ በበርካታ አንባቢዎቹ ዘንድ ተጽዕኖ መፍጠር መቻሉን የሚያስታውሱ ሰዎች ሰባት ኪሎ በዋሽንግተን ዲሲ አካባቢ በሚገኙ ኢትዮጵያውያን ዘንድ ከቡድናዊ አስተሳሰብ ወጣ ባለመልኩ አዲስ ምክንያታዊ አስተሳሰቦችንና ንግግሮችን ትፈጥር ይሆናል ብለው ተስፋ ያደርጋሉ። አርቲስት አለም ፀሐይ ወዳጆ በመጽሔቱ የመረቃ ስነ ስርዓት ላይ ተገኝታ ባደረገችው ንግግር ማህበረሰባችን ከገባበት ችግር ሊወጣ የሚችለው በመገናኛ ብዙሀን ጥረት እንደሆነ አስምራበታለች። ህብረተሰባችን በከፍተኛ ዝቅተት ውስጥ የሚገኘው በተለይ ደግሞ በዚህ በስደቱ አለም ኑሮ በራሱ ከሚያስከትለው ልዩ ልዩ ጫና ባሻገር በማህበራዊ፣ በፖለቲካና በግል ባህሪ ውስብስብነት የተነሳ አላስፈላጊና ሊታረሙ የሚችሉ ችግሮች ውስጥ እየገባን ነው። ነጠላ የነበረው ወደ ግሩፕ ግሩፕ የነበረው ደግሞ ሰፍቶ አጠቃላይ ጉዳት ሳያመጣ በፊት መታረብ ይኖርበታል ባይ ነኝ። ይህንን ደግሞ ሊያርቅና ሊያስተካክል የሚችለው የጥበብ መድረክና ትክክለኛ የሆነ የመገናኛ ብዙኃን ሲኖረን ብቻ። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ። ናይጄሪያው ደራሲና የአካባቢ ጥበቃ ተሟጋቹ ኬኑል ቤሳን ሳሮዊዋ ወይም ኬን ሳሮዊዋ ከሌሎች ስምንት የኦጎኒ ብሔር አባላት ጋር በስቅላት ከተገደሉ ዛሬ ሀያ አመት ሆናቸው። የተፈጥሮ አካባቢ ተሟጋጁ የነዳጅ አምራች ኩባንያ ሼል በነዳጅ ዘይት በታደለውና የኦጎኒ ብሔር መኖሪያ በሆነው የኒጀር ደለል ያደረሰውን ግዙፍ የአካባቢ ብክለትን በመቃወማቸው ነበረ። በጄኔራል እሳኔ አባቻ የተመራው መንግስት በ1995 ዓ.ም በስቅላት የቀጣቸው ኬንሳሮ ዊዋና ጓዶቹ ከተሰቀሉ ከ20 ዓመት በኋላም የኦጎኒላንድ የአካባቢ ብክለትና በነዋሪዎቹ ላይ ያደረሰው የጤና መዘዝ እንደ ቀጠለ ዘገባዎች ያሳያሉ። መርጋ ዮናስ በጀነራል ሳኒ አባቻ በተመራው የናይጄሪያ መንግስት በ1995 በስቅላት የተቀጡት ናይጄሪያዊው ደራሲ እና የተፈጥሮ አካባቢ ተሟጋቹ ኬንሶሮ ዊዋ በጎርጎረሳዊው 1989 ለኦጎኒ ሕዝብ ህልውና የሚታገል ንቅናቄ የተሰኘውን ድርጅት አቋቁሞ ድርጅታቸው የነዳጅ አምራች ኩባንያ ሼል በነዳጅ ዘይት በታደለው እና የኦጎኒ ብሔር መኖሪያ በሆነው የኒጀር ደለል ያደረሰውን ግዙፍ የአካባቢ ክለትን እና ለአካባቢው ትኩረት ባልሰጠው የቀድሞ ጄኔራል ሳኒ አባቻ አምባገነን መንግስት አንጻር ትግላቸውን ቀጠሉ። የነዳጅ ዘይት አምራች ኩባንያው ሼል ከብዙ አመታት ወዲህ የበከለውን ለምለሙን የኦጎኒ ምድር እንዲያጸዳ፣ መንግስትም የአካባቢውን ህዝብ ከነዳጅ ዘይቱ ሽያጭ ገቢ ተጠቃሚ እንዲያደርግ እና ለኦጎኒ ብሔርም ሰፊ ራስ ገዥ አስተዳደር እንዲሰጠው በሰላማዊ መንገድ መጠየቅ ያዙ። ይሁንና ትግላቸውንም እንዴት እንደሚያካሂዱ ያኔ ኬን ሳሮ ዊዋ ሲያስረዱ ታላቋ ኦጎኒ የተከበረች መሬት፣ ታላቋ ኦጎኒ በሀብት የተሞላች መሬት። የኦጎኒን ህዝብ አስጠነቅቃለሁ። እኛ የምንታገለው በገጀራ አይደለም። የእኛ ትግል በእውቀትና በሰላማዊ ዘዴ የሚካሄድ ነው። ምንም ደም መፍሰስ የለበትም። እንደ ጎርጎሮሳዊው የዘመን ቀመር በ1993 ወደ 300 ሺ የኦጎኔ ሕዝብ በነዳጅ ኩባንያውና በጀኔራል አባቻ መንግስት አንጻር ሰላማዊ ተቃውሞ በማካሄድ ኬንሶሮ ዊዋ የህዝባቸውን ቅሬታ አጉልተዋል። ዓለም የኦጎኒ ህዝብ እንዴት እንደ ታገለ አይቷል። መንግስት እየሰረቀን መሆኑንና ሼልም እኛንና አካባቢያችንን እያወደመ መሆኑንም ተመልክቷል። ኬንሶ ሮቢዋ ለዚህ ሰላማዊ ትግላቸው በ1994 የኖበል ሰላም ተሸላሚ ሆነዋል። ድርጅታቸው የቀጠለው ሰላማዊና ግዙፍ ተቃውሞ ሼል አካባቢውን ለቆ እንዲወጣ አስገድደዋል። ይሁን እንጂ የሼልን ለቆ መውጣት ያልፈለገው የጀነራል ሳኒ አባቻ ወታደራዊ መንግስት በሰላማዊ ተቃዋሚዎች አንጻር ግዙፍ የሃይል እርምጃ ከመውሰዱም ሌላ የኦጎኒ ግዛት በቁጥጥር ስር አዋለ። ይህን ተከትሎ የሰላማዊ ተቃውሞ መሪ ኬንሶ ሳሮ ዊዋ በወታደራዊ መንግስት በተደጋጋሚ ለእስር ተዳርገው ነበር። ከዚያ ግንቦት 1994 ከ8 ለኦጎኒ ህዝብ ህልውና የሚታገል ንቅናቄ አጋሮቻቸው ጋር አራት የኦጎኒ ብሔር ኃላፊዎችን ገላቸዋል በሚል ክስ እንደገና ታሰሩ። ወታደራዊ መንግስት ባቋቋመው የጦር ፍርድ ቤት ለታይታ በተካሄደው ችሎት በስቅለት እንዲቀጡ ተበየነባቸው። የኬን ወንድም ኦውንስ ችሎቱ በተካሄደበት በዚያን ጊዜ ከሼል ኃላፊ ጋር ተገናኝተው ወንድም ወንድማቸውና ሌሎች ተከሳሾች ነጻ ሊወጡ ስለሚችሉበት ጉዳይ አነጋግረው እንደነበር ለመገናኛ ብዙኃን ገልጸዋል። ወንድሜና ሌሎች አብረውት የታሰሩት ነጻ ሊለቀቁ ስለሚችሉበት ጉዳይ ጠየቅኋቸው። እነሱን መልቀቅ አዳጋችና እንደማይቻል ነው የነገሩኝ። ይህ ይሆን ዘንድ ከለኦጎኒ ሕዝብ ህልውና ከሚታገለው ንቅናቄ በጎ ፈቃደኝነት ያስፈልጋል። እኔም ያ በጎ ፈቃደኝነት ምን ማለት እንደው ጠየኳቸው። ድርጅቱ በሼል አንጻር የጀመረውን ዘመቻ ማቆም መሆኑን ነገሩኝ። ኢንተርናሽናል ካምፔን የኖብል ሰላም ተሸላሚው ኬንሶሮ ዊዋ እና አጋሮቹ በስቅለት መቀጣት ዓለም አቀፍ ቁጣና ውግዘት ነበር የተፈራረቀበት። በኦጎኒላንድና በሌሎች የኒጀር ደለል አካባቢዎች ኬንሶሮ ዊዋና ስምንቱ አጋሮቹ ከተሰቀሉ ከሀያ ዓመት በኋላም እንደቀጠለ ነው። መርጋ ዮናስ። አድማጮች፣ አራት ርዕሰ ጉዳዮች የተተነተኑበት የዜና መጽሔት ጥንቅር የስካሁኑ ነበር።